በደቡብ ኢትዮጵያ ክልል የተለያዩ ዞኖች የመምህራን ደሞዝ በመቋረጡ የተነሳ እስካሁን በአንዳንድ ትምህርት ቤቶች ትምህርት አለመጀመሩን ቪኦኤ ያነጋገራቸው ወላጆች አስታውቀዋል። ከግልና አንዳንድ የመንግስት ትምህርት ቤቶች ውጪ አብዛኞቹ እንዳልተከፈቱ፣ ቢከፈቱም ከሁለት በላይ መምህራን ስለማይገቡ ትምህርት አለመጀመሩን ገልጸው ወላጆች ስጋታቸውን አጋርተዋል። የክልሉ መምህራን ማህበር በወላይታ ዞን፣ በጋሞ ዞን፣ በኮንሶ ዞን እና በጎፋ ዞኖች የሚገኙ 28 ወረዳዎች የሚገኙ በሺህ የሚቆጠሩ መምህራን ደሞዝ በወቅቱ እንደማይከፈል አስታውቀዋል። ዮናታን ዘብዲዎስ ዝርዝሩን ይዘዋል። በደቡብ ኢትዮጵያ ክልል የተለያዩ ዞኖች የሚገኙና ለአሜሪካ ድምፅ አስተያየት የተሰጡ መምህራን የደሞዝ ጥያቄያቸው ከ2016 ዓመተ ምህረት ጀምሮም እስከ 2017 ዓመተ ምህረት የተሸጋገረ መሆኑን ተናግሯል። እንደየዞኑ ከአንድ ወር እስከ ሶስት ወር ደሞዛቸው ስላልተከፈለ ወደ ሥራ ገበታቸው መመለስ እንዳልቻሉም ተናግሯል። ከእነዚህ ውስጥ አንዱ የሆኑትናም በደህንነት ስጋት ምክንያት ስማቸውናም የሚያስተምሩበት ትምህርት ቤት እንዲነገር ያልፈለጉም አንድ የአካባቢ ሳይንስ መምህር ችግሩ ከአቅማቸው በላይ መሆኑን ተናግሯል። ተጎድተናል። እኛ አሁን ለምሳሌ በልተን ለማደር፣ ዳቦ በልተን ለማደር ቆሎ ለመብላት ብለን ወደ ሌላ ሌላ ስራ ነው የገባል። ችግሩ በጣም ከፍቶበታል። ከተባሉት ዞኖች ውስጥ ወላይታ ዞን አንዱ ሲሆን ከ23 ወረዳዎችና ከተማ አስተዳደሮች ውስጥ በ17 ወረዳዎች የሚገኙ መምህራን ደሞዛቸው እንዳልተከፈላቸው ተናግሯል። ለዚህም ኃላፊነት ያለበት የአካባቢ ባለስልጣናት ናቸው ብሏል። ተማሪ እየወደቀ ያለው እኮ በእነሱ ምክንያት ነው እንጂ አስተማሪ የራሱ ደሞዝ ቢከፈል ማቴሪያሎቹ ሁሉ ሙሉ ቢሆን ተማሪ ያስተምራል ተማሪም ተምሮ ጥሩ ውጤት ሊያመጣ። የሁለት ልጆች እናት መሆናቸውን የነገሩን ወይዘሮ ስምረት በለጠ የተባሉ ወላጅ ደግሞም ዳሞት ኦይዳ ወረዳ ውስጥ አንድም ትምህርት ቤትም ስራ አለመጀመሩን ተናግሯል። ስራ ተደረገ ያው የቆየ ችግር ነው። እስካሁን ያው ችግር አልተፈታም። ላይ በዛ በዛ ያው ያደረ ተማሪዎች ያው ትምህርት ቤት አልሄዱም። ያው ዝም ብሎ ደርሶ መልስ ደርሶ የተማሪ ዝም ብሎ ከጀመረ እስቲ አይተን ምናም ብሎ ያው ደርሶ መልስ ደርሶ ይመጣል። ግን ያው ትምህርት እንዳልተጀመረ ነው። መምህራን ይህንን የደሞዝ ጥያቄ በማቅረባቸውም ለተለያዩ ዛቻ ማስፈራሪያና ስራት እስራት ተደርጓል ያሉት ደግሞ የወላይታ ዞን መምህራን ማህበር ኃላፊ የሆኑት ወይዘሮ ባይስ ዘውደ ናቸው ባልታወቀ ሁኔታ ደግሞ የተወሰኑ መምህራን ወደ ሶስት መምህራን ከቤታቸው ተይዘው ታስረው እስር ላይ እየተንገላቸው ያሉበት ሁኔታም አለ። የደቡብ ኢትዮጵያ ክልል የመምህራን ማህበር ፕሬዚዳንት አቶ አማኑኤል ጳውሎስ በወላይታ ዞን፣ በጋሞ ዞን በኮንሶ ዞን እንዲሁም በጎፋ ዞኖች የሚገኙ 28 ወረዳዎች ውስጥ ያሉ በሺዎች የሚቆጠሩ መምህራን ደሞዝ በወቅቱ እንደማይከፈላቸው ለአሜሪካ ድምፅ አስታውቀዋል። ያው ደሞዝ በአግባቡ እየተከፈለ አይደለም። ሌላው ባለመክፈላቸው መምህራን ዘንድ ቅሬታዎች አሉ። በወላይታ ዞን 17 ወረዳዎች፣ በጎፋ አምስት ወረዳዎች፣ በጋሞ ዞን አራት ወረዳዎች እንዲሁም በኮንሶ ዞን ሁለት ወረዳዎች ደሞዛቸው እንደማይከፈላቸውና በእያንዳንዶቹ ወረዳዎች ከአምስት መቶም እስከ አንድ ሺህ መምህራን እንደሚገኙ ገልጿል። ከሁለት እስከ ሦስት ወራት ለሚደርስ ጊዜም ደሞዛቸው እንዳልተከፈላቸውና ለከፍተኛ ችግር መጋለጣቸውንም ገልጿል። መምህሩ በጣም ችግር ላይ ነው ያለው። እውነት ለመናገር በጣም በጣም ከፍተኛ ችግር ላይ ነው ያለው። አንደኛ አሁን ይከብዳል። እንዴት ነው ለማለት ሊስትሮ የሚጠርቅ መምህር አለ ብል፣ የቀን ስራ የሚሰራ መምህር አለ ብል፣ በጣም በዚህ ዘመን መምህር የሁሉም ሙያዎች ሁሉ አባት ነው። የተፈት መምህር ፊደል አስቆጥሮ ነው ሁላችንንም ማለት ነው፣ ዶክተሩንም ፕሮፌሰሩንም ሳይንቲስቱንም ሁሉም ሀሁ ያስተማሩ መምህር ነው። ይሄ መምህር ሊከበር ይገባል። በዚህ ኑሮ ውድነት ደግሞ የሚከፈረው ደሞዙም ጥቂት ነው። ያችንም ደግሞ በአግባቡ አያወስድም። ከዚህ የተነሳ ልጆቹም ቤቱን መምራት ያልቻለበት ሁኔታ ነው ያለው። ክልሉ ከአንድ ዓመት በፊት በ2015 ዓ ም በወርሃ ነሐሴ እንደ አዲስ ክልል መዋቅርን ተከትሎም የሰራተኞችን ደሞዝ በወቅቱ ያልመክፈል ችግር ሲነሳ ቆይቷል። የአካባቢ ባለሥልጣናት በወቅቱ በሰጧቸው ምላሾች የቀድሞው የደቡብ ብሔር ብሔረሰቦችና ሕዝቦች ክልል በአራት የክልል መስተዳድሮች ተካፍለው በመደራጀታቸውም የተፈጠረ የበጀት እጥረት ስንከባለል ከቆየው ከአፈር ማዳበሪያ ኢዳም ምላሽ የተነሳ መሆኑን ገልጾ ነበር። ይሁንና ችግሩ ከፍቷል የተባለበት የውላይታ ዞን ትምህርት መምሪያ ኃላፊም አቶ ጎበዝ የጎዳና ግን የመምህራኑ ጥያቄ ተገቢ መሆኑን ገልጿል። የችግሩ መንስኤ የአፈር ማዳበሪያ ኢዳናም በበጀት እጥረት ምክንያት በተለይ የሐምሌ ወር ደመወዝ ሙሉ በሙሉ እንዳልተከፈል አረጋግጧል። ያልተከፈቱ ትምህርት ቤቶች ስለመኖራቸው ለዞኑ መንግስት በሪፖርት መልክ የቀረበ መረጃ የለም ስሉም ተከላክሏል። ተመልክተቱ እኛ ነው። ስለዚህ ከእነሱ ጋርም ከመምህራንም ጋር ሁሉም ትምህርት ቤቶች ላይ ውይይቶች ተደርገው ያሉ ችግሮች ላይ ተጓብተው ኦልሬዲ የተፈጠረው ደሞዝ የሐምሌ ወር ደሞዝ በጊዜ አለመከፈሉ ኦልሬዲ እሱ ስህተት ነው። እሱን እንደምንም አድርገን አሁን ኦልሬዲ ወረዳዎች ከፍሎ እየጨረሱን ያሉትና ወደ መማር ማስተማር ስራ መማር ይህንን በተመለከተም ከክልሉ ፋይናንስ ቢሮ ኃላፊ ከአቶ ተፈሪ አባቴም ምላሽ ለማግኘት ያደረግነው ጥረት አልተሳካም። የደወልንበትን ጉዳይ ካሰረዳናቸው በኋላም በጉዞ ላይ መሆናቸውን ገልጸው ስልካቸውን ዘግቷል። ሰሞኑን ሠላሳ ሁለተኛውን ጉባኤም ያካሄደው የኢትዮጵያ መምህራን ማኅበር በደቡባዊ ኢትዮጵያ ክልሎች የመምህራን ደሞዝ በወቅቱ እንደማይከፈላቸው አስታውቋል። በተለይ በደቡብ ኢትዮጵያ ክልል ችግሩ የከፋ መሆኑና ደሞዛቸው እስከ ሶስት ወር ድረስ ስለማይከፈላቸው ለከፍተኛ እንግልትና ችግር መጋለጣቸውን ገልጿል። የማህበሩ ፕሬዝዳንት ዶክተር ዮሐንስ በንቲም የመምህራን ቅጥር ደሞዝና እነሱን የተመለከቱ ሌሎች ጉዳዮች የሚመለከተው የክልሉ መንግስት ነው ብለዋል። ማህበሩም ተደጋጋሚ ውትበታናም ጥያቄ የሚያቀርበው ለክልሎቹ መንግስታት ነው ብለዋል። ችግሩንም መፍታት ያለባቸው የክልሉ መንግስታት ናቸው ነው ያሉትም። ክልል ያው የመምህራን ቅጥር ስንብት፣ ፆታ፣ ደረጃ እድገት፣ እነዚህ የመሳሰሉት በህገ መንግስቱ ለክልል መንግስታት ነው የተሰጠው። ስለዚህ ክልል መንግስታት ናቸው ደሞዝ የሚከፍሉት በየክልሎቻቸው ጉባኤ። ምንድን ነው የሪጂናል ጋቨርንመንት አለ፣ ያለ ፓርላመንት ምናምን በተለያየ ክልል አጠራሩ የተለያየ ሊሆን ይችላል። ዞሮ ዞሮ ግን የክልል ፓርላማ አላቸው። ስለዚህ እነሱ ነው በጀት የሚያጸድቁት። ፌደራል መንግስት ደግሞ በድጎማ መልክ በተለያየ ርዕስ የሚሰጣቸው አለ። ነገር ግን ለውጭ ርዕስ በዚህ ለዚህ ለዚህ ለዚህ ብለው እንትን የሚመድቡት ደግሞ እነሱ ናቸው። በእነሱ ስር አስፈጻሚ አካላት አሉ። አስፈጻሚ አካላት ቢሮ ለምሳሌ ትምህርት፣ የተለያዩ የቢሮዎች ይኖራሉ እንግዲህ የግብርና በለው ምናምን አጠራሩ ይለያያል። በየግል እነሱ የበጀት አዘጋጅተው ለክልል ካቢኔው ያቀርባሉ። ካቢኔው እንግዲህ ክልሉ ፓርላማ አቅርቦ እያጸደቀ የምተገብረው ነው። እና በአጠቃላይ ክልሎች ናቸው ለዚህ ኃላፊነት ያላቸው የምንጠይቀውም ክልሉን ነው ማለት ነው። ምላሽ ካላገኛችሁ አልፋችሁም ሄድ የለባችሁም ወይ ተብሎም የተጠየቁት ዶክተር ዮሐንስ ጉዳዩን ለትምህርት ሚኒስቴር አሳውቀናልም ብሏል። ይህ ሁሉንም አካላት ድምጽ እናሰማለን። ብርሃን ካልተከፈላቸው ማስተማር አይችሉም። ማስተማር ካልቻሉ ትውልድ ነው የሚጎዳው። ትውልድ ከተጎዳ አገር ነው የሚጎዳው። ስለዚህ ሁሉንም አካላት እናሳስባለን። ትምህርት ሚኒስቴር እናሳውቃለን። የትምህርት ሚኒስቴር የሕዝብ ግንኙነት ቡድን መሪም አቶ አግማሰ የታረቀኝ ክልሎችን እንጂ ትምህርት ሚኒስቴርን ጉዳዩ አይመለከትም ብሏል። ዝ ው ክልሉ ነው የሚከፍለው ክልሉ የራሱን በጀት ነው የሚከፍለው እና ከኛ ጋር አይገናኝም። የክልሎቹ እንዲ ትምህርት መቋረጡ ሰሆን አንዳንድ ቦታ ትምህርት ቆሟል። ያው ክልሎቹ ናቸው እነዚህ ምራን የሚያደርጉት እኛ ጋር ያሉት ዩኒቨርሲቲዎቹ ናቸው። ያው ክል ትምህርት ቤቶች እኮ የክልሎቹ ናቸው። ቪኦኤ ለክልሉ ትምህርት ቢሮ ኃላፊ ለዶክተር አባይ ታደሰም በተደጋጋሚ ስልክ ብደውላቸውም ስልካቸውን ስለማያነሱም የተላከላቸውም አጭር የጽሑፍ መልእክት መልስ ለማይሰጡ አስተያየታቸውን ለማካት አልቻልንም። ይሁንና ችግሩ ከፍቷል የተባለበት የወላይታ ዞን ትምህርት መምሪያ ኃላፊ አቶ ጎበዘ ጎዳና ግን የመምህራኑ ጥያቄም የመምህራኑ ጥያቄ ተገቢ መሆኑን ገልጿል። የዞኑ መንግስት የፈጠረው ችግር መሆኑን ያመኑት የወላይታ ዞን ትምህርት መምሪያ ኃላፊ አቶ ጎበዘም ስራ ያልገቡ መምህራን ካሉ ጥያቄያቸውን ማቅረብ ያለባቸው ስራቸውን እየሰሩ ነው ያሉ ሲሆን፣ መምህራኑ ግን በዚህ አይስማሙም። ሰው ህዝቡ እየተሞት እየሞተ እያለ ደሞዝ የአምሌ ወር ታንዮስ እስካሁን እያለ ደሞዝ ከፍለናል እያሉ ነው። ትምህርት ተጀምሯል እያሉ የእነሱ ሁሉም ውሸት መረጃ አይደለም። መቼ እውነቱን ነው ተናግሮ ያውቃሉ? የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ዓመት በወርሃ ነሐሴ 2016 ዓመተ ምህረት ባወጣው ሪፖርት ክልሉም በአዲስ መልክ መደራጀቱና አዳዲስ የወረዳ መዋቅሮች መፈቀዳቸውን አስታውቋል። በወላይታ ዞን ብቻ 16 የነበረው የወረዳዎቹ ቁጥር ወደ 2 23 ማደጉና የዞኑ የመንግስት ሰራተኞችም ቁጥር ከ23000 23 ወደ 61000 ማሻቀቡን አስታውቆ ነበር። ለአሜሪካ ድምፅ ራዲዮም ዮናታን ዘብዴዎስ ሐዋሳም